ወቅታዊ ጉዳዮች ጁላይ አንድ በየዓመቱ አዲሱ የፋይናንስ ዓመት የሚጀምርበት ዕለት ነው። በዘንድሮው የፋይናንስ ዓመት በርካታ ለውጦችም ግብር ላይ መዋል ይጀምራሉ። በኑሮ ውድነት ትግል ውስጥ ላሉ አውስትራሊያውያን በመጠኑም ቢሆን በመልካም ጎኑ ተቀባይነት ያላቸውን ዜናዎችም ይዞ ብቅ ብሏል። ከጁላይ አንድ ቀን አንስቶ ግብር ከፋይ አውስትራሊያውያን እያንዳንዳቸው ከ345 እስከ 4529 ዶላርስ የሚደርስ የግብር ቅናሽ ያገኛሉ። አማካዩ 1888 ዶላርስ ይሆናል። በጅሮንድ ጂም ቻልምርስ በዋዜማው ይህንኑ ሲገልጡ ፍሮም ቶሞሮ ኤቭሪ ታክስ ፓየር ዊል ጌት ከነጋ አንስቶ እያንዳንዱ ግብር ከፋይ የግብር ቅናሽ ያገኛል። እያንዳንዱ መኖሪያ ቤት የኃይል ክፍያ እፎይታ ያገኛል። በሚሊዮን የሚቆጠሩ አውስትራሊያውያን የደሞዝ ጭማሪ ያገኛሉ። ረካሽ መድኃኒቶች ይኖራሉ። የሁለት ሳምንት ተጨማሪ የወሊድ ፍቃድ ክፍያ ይኖራል። እኒህ ሁሉ ለአውስትራሊያውያን ተጨማሪ ገቢን እንደሚያገኙና ተጨማሪ ገቢን በማግኘቱም እንዲቀጥሉ የሚያስተማምኑ ናቸው ብለዋል። የዝቅተኛና ትርፍ ሰዓት ክፍያ በ3.75 ፐርሰንት ከፍ ይላል። የአነስተኛ ደመወዝተኛ ሠራተኞች አሰሪዎች የጡረታ አበል ክፍያ ላይ ከ11 ፐርሰንት ወደ 11.5 ፐርሰንት ከፍ አድርገው እንዲከፍሉ ግድ ይሰኛሉ። በአንድ ቤት ነዋሪዎች የ300 ዶላር የኃይል ክፍያ ወጪ ድጎማ ይደረጋል። አነስተኛ ንግዶች 325 ዶላር ያገኛሉ። እኒህ ሁሉ ተጨማሪ ድጎማዎች በአንድ በኩል ለኑሮ ውድነት መደጎሚያ እየዋሉ በሌላ በኩል የዋጋ ግሽበትን እንደማያስከትሉም በመንግሥት በኩል አመኔታ አለ። በፋርማሲ ቱርፋቶች እቅድ መሠረት ከፍተኛ ወጪ ከ31 ዶላር ከ60 ሳንቲም ከፍ እንዳይል ጣራ ተበጅቶለታል።